ዶክተር አብይ አህመድንና የለውጥ ቡድናቸውን ወደ ሥልጣን ያመጣው የኢትዮጵያ ሕዝብ ትግል ነው ሲሉ ሁለት አንጋፋ የተቃዋሚ ፓርቲ መሪዎች አስታውቀዋል። እሳቸው ጠቅላይ ሚኒስትር ሆነው እንዲመረጡ አሜሪካ እጇን አስገብታለች መባሉንም እንደማይቀበሉ ገልጸዋል። የተቃዋሚ ፓርቲ መሪዎችን ዶክተር ብርሃኑ ነጋንና ፕሮፌሰር መረራ ጉዲናን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል። በሳምንቱ የመጨረሻ ቀናት በመቀሌ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምፅ የተላለፈ ዘገባ የዚህ ቃለመጠይቅ መነሻ ነው። በኢትዮጵያ እየታየ ያለው የጸጥታ ችግር በዚያ የመቀሌ መድረክ ከተነሱት ጉዳዮች መካከል ይጠቀሳል። በርዕሱ ላይ የተናገሩት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን አምስት ነጥቦችን ለሚታየው ችግር በምክንያትነት ጠቅሰዋል። የህግ የበላይነትና አስተማማኝ ሰላም እንዲኖር አለመደረጉ፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶችን ማህበራዊና ኢኮኖሚያዊ ጥያቄዎች መመለስ አለመቻሉ፣ የውጭ ጣልቃ ገብነት በእጅጉ መጨመሩ፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩና እንዲኖርም አለመፈለጉ የሚሉ ናቸው ነጥቦቹ። እያጋጠመ ላለው የጸጥታ ችግር አንዱ ምክንያት የውጭ ጣልቃ ገብነት መሆኑን በአጽንኦት ከመናገር አዲሱን የኢትዮጵያ አመራር ተጠያቂ እስከ ማድረግ የደረሱ አስተያየቶችም ተሰንዝረዋል። አንድ አንጋፋ የህወሓት የቀድሞ አመራር አባልም ዶክተር አብይ አህመድ በጠቅላይ ሚኒስትርነት የተመረጡት በአሜሪካ ጫና ጭምር መሆኑን በዚሁ መድረክ ላይ ተናግረዋል። እነዚህኑ ሀሳቦች አስመልክተው ያነጋገርኳቸው አንዳንድ የተቃዋሚ ፓርቲ አመራሮች ግን መሬት ላይ ያለውን እውነታ አያሳዩም ብለዋል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አንዱ ናቸው። በመቀሌ ስብሰባ መደረጉን ሰምቻለሁ። በዝርዝር አልተከታተልኩትም፣ ግን በእናንተም በኩል የቀረበውን ሪፖርት ሰምቼዋለሁ። ምን ያህል በሀገሪቱ ውስጥ ያለውን ሁኔታ በትክክለኛ ለማንጸባረቅ የሞከረ ስብሰባ ነው የሚለው ቢያንስ ከእናንተ ሪፖርት ካየሁትና እዛ የነበሩ ሰዎች ተናገሩ ከተባለው ስሰማ አንዳንድ ጊዜ የሁለት ዓለም ህይወት ላይ ያለን ነው የሚመስለው። አይ ቲንክ እዛ አካባቢ ያሉት ሰዎች ዝም ብሎ የኢትዮጵያን ሁኔታ በጥቅሉ መረዳት ሳይሆን ራሳቸውን ከልለው ለብቻ ከዚህ በፊት ይኖሩበት በነበረው አይነት አመለካከትና ሜት ውስጥ ስቲል እንዳሉና ገና የለውጡን ሁኔታ በደንብ ከስሩ ለመረዳት እየሞከሩ እንዳልሆነ ይልቁንም በዚህ በለውጥ ሂደት ሁሌም ሊፈጠሩ የሚችሉ ችግሮችን እያጦዙ የበፊቱ የኛ ይሻል ነበር፣ በፊት የነበረው የበለጠ የተረጋጋና ሰላም አንዳንዴ ደፈር ሲሉም የበለጠ ዴሞክራሲ የነበረበት ነበር፣ ምናልባትም የበፊቱ የበለጠ ሉዓላዊነትም የተንጸባረቀበት ነበር የሚል የቅዠት ዓለም ውስጥ ያሉ ነው የሚመስለው። እና እሱን ስሰማ ያየሁት የተረዳሁት ምን ያህል አገሪቱ ውስጥ አሁን ካለው ሁኔታ ላይ ላዩን ካለው ግጭቶች አሉ በየቦታው ምናምን ከሚለው ላይ ላዩን ከሚታየው እንትን ባሻገር ምን አይነት የለውጥ ሂደት ሀገሪቱ ውስጥ እየተካሄደ ነው? በፊት ከነበረው ምን ያህል በመሰረታዊ መልኩ እየተቀየረ ነው? እነኚህ እነሱ የሚያነሷቸውን አይነት ውይይቶች መደረጉ ራሱ እና በሀገርም ውስጥ እየተደረጉ ያሉት ውይይቶች እነሱ ከነበሩበትና እነሱ የስልጣን መንበሩን በሙሉ በተቆናጠጡበት ጊዜ ከነበረው የተለየ እንደነበር በፍጹም የተረዱት አይመስልም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና እንዳሉት ደግሞ በኢትዮጵያ እየታዩ ላሉ የጸጥታ ችግሮች ዋነኛ ምክንያት በኢህአዴግ በራሱ ውስጥ ያሉ ለውጡን የማይደግፉ ኃይሎች ናቸው። የውጭ ጣልቃ ገብነት አይደለም፣ ትልቁ አደጋና ኢህአዴጎች ይህን ለውጥ በስምምነት ወደፊት እየገፉት አይደለም፣ እየመሩት አይደለም። አንዱ ወደኋላ እየጎተተ ሌላ ወደፊት ለመግፋት እየሞከረ ምናልባት አገሪቷን ቀላል ያልሆነ ቀውስ ውስጥ የገፉ ይመስለኛል። ለምሳሌ እና አብዲሌ በተወሰነ ደረጃ የኢትዮጵያ ደህንነቶች የሚያንቀሳቅሱ ሰው ነበር፣ የሚቆጣጠሩ ሰው ነበር። ሶማሌና ኦሮሞ አካባቢ ከአንድ አመት በላይ አሁን ወደ አንድ አመት ተኩል በላይ ነው። አንድ ሚሊዮን ሰዎችን ያፈናቀለበት ሁኔታ አለ። አብዲሌ ታስሮም ያ ሁኔታ አልቆመም። አሁንም ቢሆን በዛ መስመር ከቦረና እስከ ጭናክስን ድረስ የሚንቀሳቀሱ ኃይሎች አሉ። በአንዳንድ ጊዜ እንዳውም ለእኛ የሚደርሰኝ ሪፖርት መከላከያ ኃይሉ ያየ የሰው ቤት ሲያቃጥሉ፣ ዘረፋ ሲያካሄዱ፣ በከባድ መሳሪያዎች የህዝቡ ጸጥታ ሲያናጉ ይታያል። እነዚህ ሰዎች በምን ልባቸው ማነ ነው አይዞ ያላቸው ማነው? ከኋላ አይገፋቸው ብለ ብዙ መጠየቅ ትችላለን። እንደገና በወለጋ መስመርም እንግዲህ ጉሙዝና ኦሮሞ ግጭት እየተባለ የሚጠራው ለምሳሌ ማሰልጠኛ ጠባ ጫካ ሁሉ አለ ነው የሚባለው። ከባድ መሳሪያዎች በተለያየ መንገድ እየገቡ በመቶ ሺዎች አንዳንድ ሰዎች አሁን ከሁለት መቶ ሺህም አልፏል የሚባል ነገር አለ። ሰዎች ተፈናግሯል። ቤታቸው ተቃጥሏል። ብዙ ንብረታቸው ተዘርፏል። ብዙ ችግሮች እየተፈጠሩ ነው። በዚህ ወለጋ መስመር እስከ ነቀምት ድረስ ይመጣል። አንዳንድ አሁን ወደ ሻዋም ይገባል ተብሎ ስፈራ ነበር። እንዲህ ያን ነገሮች አሉ። ይህንም ስትመለከት እነማን ናቸው ይሄ መሳሪያ እስከየት እየመጣ ነው የሚለው ከውጭ አይል ይልቅ ኢትዮጵያ ውስጥ ያልተስማማው ኢህአዴግ፣ የተለያዩ ኢህአዴግ ክንፎች ያልተስማሙት፣ በለውጡ ፍጥነት ያልተስማሙት ማለት ይሻላል። ፈጠሩት የመወዛገብ ሁኔታ ይመስላል። የውጭ ጣልቃ ገብነት ጉዳይ በተለይ በህወሓት አመራሮች እየተጠቀሰ መቀጠሉ ይታያል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት ባደረጉት ንግግር ይህንኑ ጠቅሰዋል። የቀድሞው ከፍተኛ አመራር አባል የአቶ ስብሐት ነጋ የሰሞኑ አስተያየት ደግሞ አሜሪካን በስም እስከ መጥራት ዶክተር አብይ አህመድ ሊቀመንበር በሆኑበት የኢህአዴግ ምክር ቤት ምርጫ ውስጥም እጇን ማስገባቷን እስከ መናገር ሄዷል። የአርበኞች ግንቦት ሰባቱ ዶክተር ብርሃኑ በዚህ ሀሳብ አይስማሙም። የእነ አቢይ መንግስት የትግልና የህዝብ በቃኝ ውጤት ናቸው። በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንዲሁም ይህን ስርዓት በተወሰነ ደረጃ ሴቭም ለማድረግ የተወሰኑ እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው። ያ ስራ ግን አላለቀም። ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው። እስኪ ቀድሞ ያሳዩን በውስጣቸው ተወሽቀው ያሉትን ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ። በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። በሱ ቢተባበሩና በሰለጠነ መንገድ ፖለቲካችን የምናካሄድበት እንትን ካለ አንድ ሀገር ነች ያለችን፣ የሁላችንም የጋራ ሀገር ነች። አሁን ካለባት ችግር ወጥታ ወደ ሰላማዊ መንገድ የምትሄድበትን መንገድ መ መፍጠር እንችላለን። የተረጋጋ ዴሞክራሲያዊ ስርዓት መፍጠር እንችላለን የኦፌኮው ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀዋል። የሕዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ ፈረንጅ ጎንደር ሄዶ ጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየውም። ስለዚህ ውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ሆነ የድሮ ኢትዮጵያ መንግስት የኖረበት ብዙ ጊዜ ያልሰራ ተረት ነው። ያስቸግራል። እኛንም እኮ እንመርታቸዋል ተብሎ ነው የሞት አንቀጽ ተጠቅሶ የተከሰስ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ትናንት ከጣቢያችን ጋር ባደረጉት ቃለ ምልልስ በተለይ ከዶክተር አብይ አህመድ በጠቅላይ ሚኒስትርነት መመረጥ ጋር በተያያዘ ለተሰነዘረው አስተያየት ምላሽ መስጠታቸው ይታወሳል። ዩናይትድ ስቴትስ በዚያ የምርጫ ሂደት ውስጥ እጇን አስገብታለች መባሉን መሰረተ ቢስ ሲሉ ነው የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።